ዶክተር ሙልጌታ ግብረ እግዚአብሔር ይባላለሁ። የመጣሁት ከሳውስ ካሮላይና ነው። የምሰራበት ዩኒቨርሲቲ ሜዲካል ዩኒቨርሲቲ ኦፍ ሳውስ ካሮላይና ይባላል። አሶሲየት ፕሮፌሰር ነኝ፣ አስተምራለሁ፣ ምርምር እሰራለሁ። የመጣሁበት አላማ የኢትዮጵያ ዳያስፖራና አገራችን ውስጥ ያለው የምርምርና የትምህርት ፍላጎት ከኢትዮጵያ ዳያስፖራ ሊያገናኝ የሚችል ድርጅት መስርተን ስሙም ኤድሪፕ ይባላል ኢትዮጵያን ዳያስፖራ ፎር ሪሰርች ኤን የሱን ላውንቺንግ ወይም ደግሞ ወርክሾፕ ለማካሄድ ነው የመጣ ነው። ኃይለ ማርያም የሚባላለሁ ከሳውስ ካሮላይና ስቴት ዩኒቨርሲቲ አካውንቲንግ፣ ካልቸራል ቢዝነስ፣ ቢዝነስ ኢኮኖሚክስ ቼርማን ወንጀ ስራለ እዛ ለብዙ አመት በምርምር በትምህርት እና በኤክስቴንሽን ሰርቻለሁ። ሀያ አምስት አመት በላይ ሆኖኛል። እንግዲህ እና ዋናው አለማችን አሜሪካ ውስጥ ሆነን አገራችንን ለመርዳት ብዙ ሀሳብ ይኖረናል፣ ግን ሁሉም ትበታት ነው ነው የሚኖረው። አሁን ግን በዚህ በድርጅታችን ምክንያት ለመስራት ፈቃደኛ ሆኜ እየሰራሁ ነው። ሌሎቹ የድርጅቱ አባላትና የአመራር አባላትም ሊሆን ይችላሉ። እስኪ እነሱን ደግሞ እንተዋወቃቸው። ይህ ድርጅት አሁን ካረንትሊ ፕሬዚደንቱ ዶክተር ሰሎሞን አብርሃም ይባላሉ በኖርት ካሮላይና ሴንትራል ዩኒቨርሲቲ ፕሮፌሰር ናቸው። በማትስ ኤጁኬሽን ነው ሙያቸው። እንዲሁም ከዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ ዶክተር ኪሮስ ብርሃኔ ቫይስ ፕሬዚደንት ናቸው። እኔ ሴክሬታሪ ነኝ። ዶክተር መኮንን ከዩኮን በወተር ሪሶርስስ ፕሮፌሰር ናቸው እና ተመራማሪም ናቸው። ይህ ይመስላል የድርጅቱ አባላት ብቻ ሳይሆን ፋውንዲንግ ሜምበርስ እንበለው መስራቾች ይህ ድርጅት መቼ፣ እንዴት፣ በምን ሀሳብ ሊቋቋም እንደቻለ ስለዚህ ልንገሩ። የዛሬ ሁለት አመት ግድም ወይም ከዛም ትንሽ ቀደም ብሎ ባሉት ጊዜያት እየመጣን በግለሰብ ደረጃ የምንሰራቸው ስራዎች ነበሩ እና ስራው የተበታተነ ነው። አንድ ሰው መጥቶ አስተምሮ ይሄዳል። ትንሽ የምርምር ነገር ሴሚናር ሰጥቶ ይሄዳል። አሁን ግን ስናስበው ይህ ነገር የምንፈልገውን ነገር ሊያሳካ ከሆነ በተደራጀ መልኩ በተጠናከረ መልኩ ቢሄድ ይሻላል ከሚል አስተሳሰብ ተነስቶ ለምን አንነጋገርም ብለን አምስታችን አጋጣሚ ሆነው አንዱ ሰው አራታችንን ያቀናል ሌሎቻችን ሁለት ሶስት የምንተዋወቅ ሰዎች ነበርን እና ግን ይህ ዶክተር ሰለሞን አብርሃም ነው አቸዋል ሀሳቡንም ያመጣው እስቲ እንጀምረው ተባለ። በዚህ ተጀምሮ ቅዳሜ ቅዳሜ ሁለት ሰዓት ሶስት ሰዓት እያጠፋን ሀሳቡን እስከዚህ ደረጃ ድረስ ነው እና አሁን ኤድሪፕ በአሜሪካ ኖንፕሮፊት ፕሮፊት ኦርጋናይዜሽን ሆነው ፋይፍ ኦ ዋን ሲ ስሪ ተመዝግቦ ህጋዊ የሆነ ድርጅት ነው እና ይህን ይመስላል አመሰራረቱ። የድርጅቱ ዓላማ አሜሪካን ሀገር ያሉት ሊቃውንት በኢትዮጵያ ውስጥ መጥተው በምርምርና በትምህርት ዙሪያ እንዲሰሩ እንዲያግዙ ነው። ግን እስኪ ዘርዘር ይበል። እዚህ አካባቢ ክፍተት ስለተመለከታችሁ ነው? በምን መልኩ ነው የሚያግዙት? ኢትዮጵያ ውስጥ ያሉ ከፍተኛ የትምህርት ተቋማት በዚህ ዙሪያ ምንድን ነው የሚጠቀሙት? አብዛኞቻችን ወይ ሁላችንም ቢሆን እዚህ ሀገር መጥተን የተወሰነ የሁለት ሳምንት የሶስት ሳምንት የአንድ ሳምንት እያልን ማስተማሩንም ሪሰርች መስራቱንም ሞካክረነዋል እና ስናየው ክፍተት አለ ፍላጎትም አለ በተለይ ደግሞ አሁን በጣም ብዙ ዩኒቨርስቲዎች እድሜያቸው አንድ አመት ሁለት አመት አምስት አመት አስር አመት ነው እና የምርምርና በሃየር ኤጁኬሽን አካባቢ ያለው ክፍተት በተለይ ከፍተኛ ትምህርት ግራጁዌት ኤጁኬሽን የምንለው አካባቢ የተወሰነ እጥረት አለ። የአስተማሪዎች እጥረት አለ። ቲሲስ ሲጽፉ አድቫይዝ የሚያደርጉ ሰዎች እጥረት አለ። የማማከር ስራ የሚሰሩ በዚህም በኩል እጥረት አለ እና እነዚህን እጥረቶች ስናያቸው እና ደግሞ አሜሪካ ሆኖ ወይም ደግሞ ሌላ ሀገርም ሆኖ ያለ ኢትዮጵያን ዳያስፖራ ሊያግዝ እንደሚችል የተወሰነ ግንዛቤ አለን ከራሳችን ጀምሮ ማለት ነው። በኢትዮጵያ በኩል ያለው ፍላጎትና በኢትዮጵያ ዳያስፖራ ያለው ችሎታና ፍላጎት እንዴት እናገናኘው የሚለው መነሻ ነው ወደዚህ ያደረሰ። እና ይህ ኤድሪፕ እንደ ድልድይ ሆኖ ያገለግላል የሚል ተስፋ ነው ያለን። ቀላል ስራ አይደለም፣ አምቢሽየስ ነው ግን ከነ ችግሩም ቢሆን አሁን ጀምረ ነው ለወደፊቱ መድረስ የምንችለውን ያክል እንሄዳለን የሚል አስተሳሰብ ይዘን ነው የጀመርነው። እንግዲህ አሁን በቅርቡ መቀሌ ከተማ ውስጥ በተካሄደው አውደ ጥናት ነው ይህ የድርጅቱ የስራ ወይም ደግሞ የምስረታ ጊዜ የተገለጸውና፣ ከኢትዮጵያ በኩል ያለው ፈቃደኝነት እንዴት ይገመግሙታል? እንደምንሰማውና እንደምናነበው ከሆነ የኢትዮጵያ እድገት በጣም እየላቀ ሄደዋል። አንደኛ በትምህርት በኩል የትምህርት ቤቶች መስፋፋት የተማሪዎች መብዛት እና በዛ አንጻር ደግሞ የአስተማሪዎች የተመራማሪዎች በሀየር ኤጁኬሽን ሌቭል ያላቸው ማን ፓወር ከተማሪ ብዛትና ከትምህርት ቤት ብዛት አንጻር የአስተማሪዎችና የተመራማሪዎች ቁጥር ብዛት በጣም ስለሚያንስ ይህንን አይተን በዚህ ላይ ደግሞ ሀሳቡን ስናቀርብላቸው በመቀለ ዩኒቨርሲቲ ያሉት አስተማሪዎችና መሪዎች ሀሳቡን በደንብ ተቀብለው በጣም እየረዱ ናቸው። ዶክተር ቅድም ጠቅሰውት ነበር ኢትዮጵያ ውስጥ በጣም በርካታ ዩኒቨርሲቲዎች እየተቋቋሙ ነው ያሉት እንደገና በሺዎች የሚቆጠሩ ተማሪዎች እየተማሩ ነው ያሉት። ቢሆንም ግን ይህ ከባድ ስራ ሊሆን ይችላል። በተለይ በምርምርና በማስተማር ሂደቱ ላይ የትምህርት ጥራቱ ያን ያህል ጠለቅ ያለ ምርምር ባይካሄድበትም ግን እንዴት ነው የሚገመገመው? እዚህ ላይ እንዴት ነው የምትመለከቱት? አውደ ጥናቱ ላይም የተመለከታችሁትም ካለ ዶክተር ሙልጌታ ያካሄድ ነው የመጀመሪያ ወርክሾፕ ከመቀሌ ዩኒቨርሲቲ አመራር ጋር ሐሳቡን ስናካፍላቸው ለምን በወርክሾፕ መልኩ ተገናኝተን ተመካክረን ዋና ዋና የሚባሉትን ችግሮችም ይሁኑ ልንሰራ የምንችልባቸው ሐሳቦች መጀመሪያ አይደንቲፋይ ለምን አናረግም የሚል ከዛ ነው የጀመር ነው እና ወርክሾፑን ለአራት ቀን ተኩል ነው የተካሄደው። ከዚህ ከመቀሌ ዩኒቨርሲቲ ሎካል ኦርጋናይዚንግ ኮሚቲ ነበር እና ሌሎችም በአካባቢው ያሉ ዩኒቨርሲቲዎች በዚሁ ተሳትፈዋል። እና አንድ ላይ ተሰባስበን ይህን ሀሳብ ስንከፋፈል ወደ ሰባት የሚሆኑ ዋና ዋና የምንላቸው ነገሮች አይደንቲፋይ አድርገናል። በተለይ በምርምር አካባቢ ያሉ ክፍተቶች ነጥረው ወጥተዋል እና በዚህ አካባቢ ምን መስራት እንችላለን፣ በሚቀጥለው አንድ ወር በሚቀጥሉት ሁለት ወራት ምን እየሰራን መሄድ እንችላለን የሚል ከአንዳንዶቹ ኮሌጆች ጋር ስምምነትም ልንፈራረም ድራፍት የሆነ ዶክመንት ያዘጋጀንበት ሁኔታ ተፈጥረዋል ማለት ነው። እና የትምህርት ጥራቱ ምን ያህል ነው የሚለው ነገር አሁን ያልተወያየንበት ብንሆንም ግን የትምህርት ጥራት አብረን እንድንሰራበት የምንችል አንዱ ዋና ክንዋኔ ወይም ደግሞ አንዱ ቲም እንደሆነ ተገልጸዋል። በዚህ ወርክሾፕ ኢትዮጵያን ዳያስፖራ ወይም ደግሞ ከኢትዮጵያ ውጭ ያሉ ሊቃውንት ኢትዮጵያን እንዲረዱ እንዲያግዙ፣ ወይም ደግሞ ወደ ኢትዮጵያም ተመልሰው መጥተው እንዲሰሩ በጣም ጥሩ ሀሳብ ሆኖ ያለ ግን እንዴት ነው ተግባራዊ ሊሆን የሚችለው? ከኢትዮጵያ ውጭ እንግዲህ በጣም ብዙ ምሁራን እንዳሉ ነው የምናውቀው። ይህንን አቅም ወደ ኢትዮጵያ ለማስመጣት ያለውን ትግል እንዴት ልታልፉት ነው? ስለዚህ እስኪ ንገሩ። ዋና ዓላማችን እንግዲህ በአንዳንድ ሚዲያዎች ለማውጣት እንሞክራለን። ሰው ዋና ዓላማው ምን እንደሆነ ካወቀ ኮሚኒኬት አድርገን መጀመር እንችላለን። ዋናው ነገሩ ምንድን ነው ኮሚኒኬሽን ተስፋ አደርጋለሁ ከእንግዲህ ወዲህ ጓደኞቻችን መሆኑ ሌሎችም ማስተባበር እንችላለን ብዬ ነው የምመኘው። እኛ ናን ፖለቲካል ኦርጋናይዜሽን እንዳልኩ ናን ፕሮፌት ናን ፖለቲካል ዓላማችን ኢትዮጵያዊ የኢትዮጵያን እድገት የሚደግፍ ሁሉ ሊያሳትፍ የሚችል አጀንዳ ይዘን የተነሳን ነን እና ኢትዮጵያውያን ሆነን በሙያችን ከሌሎች ብዙ ኢትዮጵያውያን በፖለቲካ የምንስማማባቸውም የሆኑ የማንስማማባቸው እንገናኛለን እና የምናወራው ስለ ልማት፣ ስለ ትምህርት በተለይ ምርምርና ትምህርት በተመለከተ ብዙ የምንለው ነገር ነው ያለው እንጂ ወደ ፖለቲካ ብዙ የምንገባበት ሁኔታ እስከ ዛሬ ድረስ እኔ ለራሴ አላጋጠመኝም። እና በዚህ በኩል ችግሩ ሊኖር ይችላል ግን የዚህ ኤድሪፕ የሚባለው ድርጅት ዋና ዓላማ ኢትዮጵያውያን፣ የኢትዮጵያ ወዳጆች የሆኑ በምርምር በእድገት፣ እንዲሁም በትምህርት አገራቸውን ማገዝ የሚችሉ ካሉ አንድ ላይ ሆነን በኢትዮጵያ በኩል ያለውን ፍላጎት እንዴት አድርገን መደገፍ እንችላለን፣ አግዙን ሲሉ እንዴት አድርገን ማገዝ እንችላለን የሚል ነው እና ይህ ድርጅት ኤድሪፕ ከውጭ ሆነው ሊረዱ የሚችሉ ከዚህም ፍላጎቱ ሲኖር ሁለቱንም ለማገናኘት የሚጥር ነው። ቀላል ስራ አይደለም፣ ይህን እንገነዘባለን። ሆኖም ግን ከአንድ ነገር ነው የሚጀመረው እና በደረጃ አስተሳሰብ ከወሰድ ከው አዲስ አበባ ሰባ ደረጃ እንታቀዋለ አይደል። እና ያው ጀስት መጀመሪያዋ ላይ እንኮ ገና አልወጣንም፣ ግን አላማችን ሰባውን ደረጃ ወጥተን የሀገራችንን የምርምርና የትምህርት ፍላጎቶች ለማገዝ እንችላለን። ቅድም ዶክተር ሀይለማርያም እንዳሉት በወብሳይትም እናስፋፋዋለን። ፍላጎት ያላቸው ኢትዮጵያውያንና ኢትዮጵያ ወዳጆች ዳታቤዝ እንሰራለን እና ሁለቱንም ለማገናኘት እንደ ድልድይ ሆነን እንሰራለን የሚል ከፍተኛ እምነት ነው ያለን።